በኢትዮጵያ በኦሮሞ ተቃዋሚዎችና በመንግስቱ የጸጥታ ኃይሎች መካከል ለሁለት ወራት ግድም ግጭቶች ከተካሄዱ በኋላ ባለስልጣናቱ የአዲስ አበባን ግዛት ለማስፋፋ ለማስፋት የኦሮሞ ገበሬዎችን ያፈናቅላል የተባለውን ማስተር ፕላን መሰረዛቸውን አስታውቀዋል። ታዛቢዎች ግን የመንግስቱ ባለስልጣናት ማስተር ፕላኑን ለመሰረድ ለመሰረዝ በወሰዱት እርምጃ ላይ ጥርጣሬ አላቸው። እርምጃው በእርግጥ የፖሊሲ ለውጥ መደረጉን ያመለክታል ወይስ ለቀረቡበት ተቃውሞዎች ማስታገሻ ነው ሲሉ ይጠይቃሉ። ሳሌም ሶሎሞን ያጠናቀረችው ዘገባ አለ። ሶሎሞን ክፍል ያቀርበዋል። ዶክተር አወል አሎ በለንደን የምጣኔ ሀብት ትምህርት ቤት ጥናት ያካሂዳሉ። የኢትዮጵያ መንግስት ጠቃሚ ናቸው የሚላቸውን መሬቶች ለመውሰድ ሌሎች ዘዴዎችንም ይጠቀማል ብለው እንደሚያምኑ ያስረዳሉ። ሕዝብን ከቦታው ማፈናቀሉና ዘረፋው ይቆማል ቆማል የሚል እምነት የለኝም። አስታውሱ፣ አዲስ አበባን የማስፋቱ ስራ ከተጀመረ እኮ ቆይቷል። ከአስር ዓመታት ወዲህ ግን በጣም እየተባባሰ የመጣው የሀገር ውስጥና ባዕዳን ባለሀብቶች ከተማዪቱ ላይ መዋለ ነዋይ ማፍሰሳቸው በአያሌው ከጨመረ በኋላ ነው። ዶክተር አሎ በቅርቡ እንደገና የታሰሩትን የኦሮሞ ተቃዋሚ ፓርቲ መሪ አቶ በቀለ ገርባ የሰጡትን አሀዝ በመጥቀስም ባለፉት አስር ዓመታት አንድ መቶ ሀምሳ ሺህ የኦሮሞ አርሶ አደሮች መሬታቸውን በመንግስት ተቀምተዋል ብለዋል። ይሄ አሰራር ይቀጥላል። በርግጥ ከእንግዲህ በኋላ አሰራሩን ማስተር ፕላን አይሉትም። በመሰረቱ ማስተር ፕላኑ የወጣው የግዛት ማስፋፋቱንና መሬት ነጠቃውን ሕጋዊ ለማድረግ ነው። ያን የቀድሞውን ዐይነት መጠሪያ ላይ ኖረው ይችላል እንጂ አሰራሩ ግን ሊቀጥል ይችላል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂማን ራይትስ ዋች ባነጋገራቸው የተቃዋሚ ፖለቲካ መሪዎች መሠረት ከተቃውሞ ሰልፉ ጋር በተያያዘ አንድ መቶ አርባ ሰዎች ተገድለዋል። በሲቪከስ የፖሊሲና ጥናት ክፍል ኃላፊው ማንዲፕ ቲዋና እንዲህ ይላሉ። እየወተወትን ያለ ነው ዓለም አቀፉ ማኅበረሰብ ዛሬ ኢትዮጵያ ውስጥ እየተካሄደ ያለውን ግዙፍ የሰብአዊ መብቶች ረገጣ እንዳላየ እንዳያልፍ ነው። ዓለም አቀፉ ማህበረሰብ ያለውን ዲፕሎማሲያዊ መንገድ ተጠቅሞ ጥያቄዎችን ማቅረብ አለበት። ለኢትዮጵያ መንግስት የጸጥታ ኃይሎች ተጠቅመዋል የተባለውን የኃይል እርምጃ አስመርምሮ ኃላፊዎቹን ለፍርድ ማቅረብ ስለሚቻልበት ሁኔታ መነጋገር ያስፈልጋል። እንዲያውም ገና የአስራ ሁለት ዓመት ዕድሜ ያላቸው ሕፃናት እንኳ ሳይቀሩ ተገድለዋል ተብሏል። ይሄ ሁሉ መጣራት አለበት። የኢትዮጵያ መንግስት በግጭቱ አስራ ሶስት የጸጥታ ኃይሎች መገደላቸውን አረጋግጧል። የአሜሪካ ድምፅ ራዲዮ ጣቢያ እዚህ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ተደጋጋሚ ሙከራ አድርጎ ይፋ መግለጫ አላገኘም። በኦሮሚያ የወቅቱ ተቃውሞ የሚካሄደው ኢትዮጵያ ከሰላሳ ዓመታት በኋላ እንደ ገና በከባድ ድርቅ ሰሜን ምስራቃዊ ግዛቷ በተመታበት ወቅት ነው። ሴቭ ዘ ችልድረን የተባለው ግብረ ሰናይ ድርጅት አስር ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል ብሏል። የሁኔታውንም አስከፊነት የገለጸው በዓለም ከሶሪያ ቀጥሎ ከባዱ ሰብአዊ ቀውስ ሲል ነው። ታዛቢዎች ግን ዓለም አቀፉ ሕብረተሰብ የድርቁን ሰለባዎች ለመርዳት ያላቸው ፍላጎት የኢትዮጵያ መንግሥት በኦሮሚያ አካባቢ የተነሱ የተቃውሞ እንቅስቃሴዎችን በተመለከተ እየወሰደ ባለው እርምጃ የሰብአዊ መብቶችን ማክበር እንዳለበት ከማስገንዘብ አያግደውም ብለን ተስፋ እናደርጋለን ይላሉ። ሙቶኒ ዋንየኬ በአምነስቲ ኢንተርናሽናል የምስራቅ አፍሪካ ጉዳዮች ዳይሬክተር ናቸው። የማስተር ፕላኑ ተሰረዘ ከተባለ በኋላ መንግሥት ተጨማሪ እርምጃዎችን እንዲወስድ ድርጅታቸው ጥሪ ማቅረቡን ይናገራሉ። ካቀረቧቸው ጥያቄዎች መካከልም የታሰሩት ሁሉ ያለምንም ቅድመ ግዴታ እንዲፈቱ፣ ፖሊስ በተቃውሞ ሰልፍ ወቅት የወሰዳቸው እርምጃዎች በነጻ አካል እንዲመረመርና ብሔራዊ ድርድር እንዲካሄድ የሚሉ ይገኙበታል። በኢትዮጵያ ሕገ መንግሥት መሠረት መሬት በሙሉ የመንግሥት ነው። ሰዎች ከቦታቸው እንዲነሱ ከተደረገም በቂ ካሳ ይከፈላቸዋል ይላል። በተለይ አርብቶ አደሮችን በተመለከተ ከይዞታቸው እንዳይፈናቀሉ የተሰጣቸው መብት መከበሩ መረጋገጥ እንዳለበት ይገልጻል። ያም ሆኖ ግን በአሁኑ ሁኔታ ከአዲስ አበባ ለተፈናቀሉ የኦሮሞ አርሶ አደሮች ተገቢው ካሳ ሲሰጥ አልታየም። አቶ አብይ ብርሃኔ በለንደን የኢትዮጵያ ኤምባሲ የሕዝብ ዲፕሎማሲ ኃላፊ ናቸው። የማስተር ፕላኑን አስመልክቶ በቅርቡ ከኢንተርናሽናል ቢዝነስ ታይምስ የለንደን ጋዜጣ ጋር ባደረጉት ቃለ ምልልስ የዕቅዱ ዓላማ በአዲስ አበባና ዙሪያዋ ያሉ ነዋሪዎችን የልማቱ ተጠቃሚ ለማድረግ ነበር ብለዋል። በተቃውሞ እንቅስቃሴው ወቅት የተገደሉትን በተመለከተም ምርመራ እየተካሄደ ነው ሲሉ አስረድተዋል። አሁን ሁኔታው እየተረጋጋና ተቃውሞውም በመቆሙ ነገሮች ወደ ቀድሞ የተለመደ ሰላም ተመልሰዋል። የተፈጠሩትን ሁኔታዎች አስመልክቶ ምርመራ በመጀመሩም ምን ያህል ሰው እንደተገደለ እናጣራለን። ቀደም ሲል እንደተገለጸው የአሜሪካ ድምፅ ራዲዮ ጣቢያ ይህንን አስመልክቶ እዚህ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ ይፋ መግለጫ ለማግኘት አላስቻለውም።